ለምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ጤና ይስጥልኝ ክቡራን አድማጮች፣ እንደምናመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን ትላንትና ደህና አደሩ ብለን ስንሰናበት ጌታ ደግሞ የዛሬዋንም ዕለት እንደሚታደገን ተስፋ በማድረግ ነበርና ታማኝነቱን የማያጓድልውል እግዚአብሔር እነሆ ታማኝ ሆኖ ቃሉን ጠብቆ እኔንም ከወንድሜ ዓለማየሁ ጋር እናንተንም በያላችሁበት በሰላሙ ጠብቆ በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። እግዚአብሔር አምላካችን ምን ይሳነዋል? አዎ ክብር ምስጋና ለስሙ በመስጠት እስከ መጨረሻው ድረስ አብረን እንዘልቃለን። ቀጣዩንም የኦሪት ዘፍጥረት መጽሐፍ ጥናታችንን አንድ ላይ እንመለከታለን። ክብር ምስጋና ውዳሴ ምለስሙ ይሁን ይብዛለት ምስጋና ስለኔ የዋልከውን ያን ውለታህን ሳስበው በፍጹም አላገኘው። ምላሽ ነው ብዬ የምለው ግን ምንም ባይቀራረብ ምላሽ ከውለታ ጋር አንተ ብቻህን ኢየሱስ። አሜን፣ ለዘላለም ክብር ይብዛል፣ ክብር ምስጋና፣ አሁንም እንደገና ሻንደ በቶች ማከብር እጅግ እጅግ ደስ ያለኝ መስዋዕቴን በሰዋሁ አሁንም ቢሆን ምስጋናዬ ሺህ እጥፍ ሆኖ ይድረስ። የመአዛው ሽታ ወጡ ይሽተትና ደስ ይበል። ይብዛል ክብር ምስጋና፣ ይብዛል ክብር ምስጋና አሁንም አሁንም እንደገና የሱስ ይገባል ይገባሃልና እያልን ከዘማሪዎቹ ጋር ለእግዚአብሔርን ክብር ብንሰጥ እጅግ ደስ ይላል። ለእግዚአብሔር ክብር ምስጋና ይገባዋል። አምላክ ታላቅ መሆኑን ጌታ ኃያል መሆኑን የተረዳች ነፍስ ሁሌም አምላኳን ታመሰግናለች። ሁሌም ደስ ይላታል በእግዚአብሔር። ስትከፋም፣ ስታዝንም፣ በፈተናም በደስታም እግዚአብሔርን ማመስገን መለማመድን የመሰለ ታላቅ ነገር የለም። ወገኖቼ እናመስግን። እግዚአብሔር አምላካችን ሆይ እነሆ ከዮሴፍ ሕይወት ድንቅን ነገር እንድንማር ትዕግስትን፣ ትሕትናንም መልበሱን እግዚአብሔር ሆይ እነሆ ለእኛም ደግሞ ትርፍ ሆኖ ለትምህርታችን መጻፉን ስንመለከት ዛሬ የት አለው ብለን ራሳችንን እንድንመረምር እንድንጠይቅ ያደርገናል። ይህ ለትምህርታችን እግዚአብሔር ሆይ ለዛሬው በረከታችን፣ ለዛሬው ማዕዳችን፣ የዛሬው ምሽት ደግሞ እግዚአብሔር ሆይ ምግባችን ብቻ አይደለም የዘላለሙ ምግባችን ሆኖ ቀርቦልናልና እናመሰግንሃለን። በዚህ ሕይወት ውስጥ እንድናልፍ እግዚአብሔር አምላካችን ሆይ ሁኔታዎችን አመቻችተህ ስለ ተናገርከን ክብር ለስምህ ይሁን። ዛሬም ደግሞ ከወትሮ በበለጠ ሁኔታ ድንቅን ነገር ማየት እንድንችል ለሕይወታችን የሚረባውንም መንፈሳዊ ማዕድ አዘጋጅተሃልና እናመሰግንሃለን። ተናገረን፣ ገስጸን፣ አስተምረን እግዚአብሔር ሆይ እኛም እንሰማሃለንና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አድማጮች፣ ባለፈው ምሽት ክፍለ ጊዜ ጥናታችን ፈርዖን ሕልምን ስለማለሙ የፈርዖንን ሕልም ደግሞ ዮሴፍ ይፈታ ዘንድ ከእስር ቤት መፈታቱን እነሆም በመጨረሻ ላይ ዮሴፍ በግብፅ ምድር ላይ ስለ መሾሙ የሚያወሳውን ክፍል ስንመለከት ነበረ። ዛሬ ደግሞ የዚያን ቀጣይ ክፍል ይዘንላችሁ ቀርበናልና ዘፍጥረት ምዕራፍ አርባ አንድ ቁጥር አርባ አምስትና አርባ ስድስትን ተመልከቱ። ፈርዖንም የዮሴፍን ስም ጻፍናት ጰዕና ብሎ ጠራው። የሄልዮቱ ከተማ ካህን የጶጢፌራ ልጅ የምትሆኑ አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው ሠላሳ ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ ይላል። ተመልከቱ ወገኖቼ፣ እግዚአብሔር አንድ ንተራ እየተናቀ ሰው በእስር ቤት በጨለማ ውስጥ ተጥሎ ዘመድ አዝማድ ጠያቂ ያሌለውንና ያልነበረውን ሰው እንዴት እንዳገነነውና በግብፅ ምድር ሁሉ ላይ ከፍ ከፍ ብሎ ስሙ እንዲነገር እንዲታወቅ እንዴት እንዳደረገ ተመልከቱ። ይህ የእግዚአብሔር ሥራ ነው። ፈርዖን ዮሴፍን ባወቀው ጊዜ ጻፍናት ጰዕና የሚልን ስም ሰጠው። ትርጉሙም ሚስጥር ገላጭ የሚል ነበረ። በዚህ ክፍል የዮሴፍ ዕድሜ ተነግሮናል። በግብፅ ምድር ለአስራ ሦስት ዓመታት መኖሩንም እንመለከታለን። ሁለቱን ዓመታት ያሳለፈው በእስር ቤት ውስጥ ነበረ። ስለዚህ በጶጢፋራ ቤት ለአስር ዓመት ገደማ አገልግሏል። ይህም የዮሴፍን ሕይወት በግብፅ ምን ዐይነት እንደነበረ ያሳየናል፣ ያስታውቀናል። ከአስሩ ሦስት ዓመታት በኋላ ዮሴፍ ራሱን ከጠቅላይ ሚኒስቴር በማይተናነስ ስልጣን ላይ ያገኘው እግዚአብሔርም ከፍ ከፍ አደረገው። ፈርዖን ዮሴፍን እንዲህ ሊቀበለው የቻለው ከምን የተነሳ ነው ብለን ስንጠይቅ የመጀመሪያው መልሳችን የሚሆነው እግዚአብሔር ከእርሱ ጋር ነበረ የሚል ሲሆን፣ ሌላኛው ግን የእግዚአብሔር እጅ በቸርነቱ ዮሴፍን በድንቅ ይመራው እንደነበረ እንመለከታለን። ዮሴፍም ወንድሞቹ ለክፋት ያደረጉበትን እግዚአብሔር ለበጎ እንደለወጠው ተረድቶ ነበረ። በርግጥ፣ ታማኝነት የዮሴፍ ዋና መታወቂያው ነበረ። ልብ በሉ ታማኝነት ወይንም ደግሞ ትሕትና የዮሴፍ ዋና መታወቂያው ነበረ። ፈርዖን ዮሴፍን የተቀበለበት ሌላኛው ምክንያት በወቅቱ የነበረው ፈርዖን ግብፃዊ ሳይሆን በአረብ በረሃ ከሚኖሩ በድዊን ከተባሉ የበረሃ ዘላኖች መካከል የመጣ ሂክሶስ የተሰኘ ንጉሥ እንደነበረ የመጽሐፍ ቅዱስ አዋቂዎች ይናገራሉ። በድዊኖች በረሃ ውስጥ የሚኖሩ ዘላኖች ናቸው። ወደ ግብፅም ገብተው ሥልጣን ከግብፃውያን እንደ ወሰዱ ይነገርላቸዋል። ይሄኛው አባባል እውነት ከሆነ ፈርዖን በወቅቱ ከነበሩ ግብፃውያን ይልቅ በዮሴፍ ላይ እምነቱን መጣል እንደ ቻለ እንረዳለን። ሂክሲ ሰዎች ግብፅ ምድር ታማኝ አገልጋይ ማግኘት እንደማይችሉ ያውቃሉ። ታማኝነት ለዮሴፍ ከባሕሪ አልፎ የማንነቱ ልዩ መታወቂያ ሆኖታል ዮሴፍ ለአምላኩ ለሥራውና ለሕሊናው ታማኝ ነበረ። ታማኝነቱም ክብርን አጎናጸፈችው። እግዚአብሔር የተመሰገነ ይሁን። በመጨረሻ ግን ኤክሲሶች ከግብፅ ተሸንፈው ተወግደው ነበረ። ለዚህም ነው በኦሪት ዘጻት ምዕራፍ አንድ ቁጥር ስምንት በዘጻት ምዕራፍ አንድ ቁጥር ስምንት ዮሴፍን የማያውቅ አዲስ ንጉብስ በግብፅ ላይ እንደተነሳ የሚናገረው። ዕብራውያንን ይጨቁን የነበረ የፈርዖን ንጉሥ ከዕብራውያን ጋር ምንም ወዳጅነት አልነበረው። ዮሴፍ በግብፃውያን ላይ በተሾመ ጊዜ የንጉሥ ፈርዖን ሙሉ ሥልጣን ተሰጥቶት ነበር። በተጨማሪም ፈርዖን ዮሴፍን በሾመው ጊዜ ከአሕዛብ ካህናት መካከል ያንዱን ካህን ልጅ ለጋብቻ ሰጠው። ይህም ዮሴፍን ከክርስቶስ ሕይወት ጋር ያመሳስሏል። ምሹራይቱ ቤተ ክርስቲያን ለክርስቶስ የታጨች ስትሆን የተጠራችሁም ከአሕዛብ አምልኮ ውስጥ ነበረ። ዮሴፍ በሰላሳ ዓመቱ ወደ ፈርዖን ቤት እንደ ተጠራ ሁሉ ክርስቶስም አገልግሎቱን በሰላሳ ዓመት ነበር የጀመረው። ዮሴፍ ሥራውን በጀመረበት በመጀመሪያዎቹ ሰባት ዓመታት የምድሪቱን ፍሬ ወይም ምርት ሁሉ ወደ ጎተራ ይከት ነበረ። ጌታ ኢየሱስም በአገልግሎቱ ዘመናት ነፍሳትን ወደ አባቱ መንግሥት ከሞት መንገድ ወደ ሕይወት መንገድ ይጠራ ወይም ይመልስ ነበረን። ከቁጥር 47 እስከ 48 ያለውን ተመልከቱ። ዮሴፍም በድርቅ ጊዜ እህሉን ለማከፋፈል እንዲቀለው በየከተማው ጎተራ ያሰራ ነበር። ይህም አርቆ ሐሳቢነቱን ያሳየናል። ቁጥር 49 እስቲ እናንብበው። ኦሪት ዘፍጥረት ምዕራፍ ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማች፣ መስፈርን እስኪተው ድረስ ሊሰፍር አልተቻለምና ይላል። ተመልከቱ ወገኖቼ፣ በወቅቱ ግብፅ ለመላው ዓለም የዳቦ ቅርጫት ሆና ነበረ። በተለይም በዮሴፍ አመራር ስር በነበረችበት ጊዜ ዓለምን በሰፊው ለመመገብ እችላ ነበረ። ሁለቱ የዮሴፍ ልጆች ስለ ምናሴና ስለ ኤፍሬም ቀጠላ አድርገን ከቁጥር አምሳ እስከ አምሳ ሁለት ባለው ክፍል እንመለከታለን። እነኚህ ሁለቱ ወንድ ልጆች ከድርቁ ዘመን በፊት የተወለዱ ነበሩ። የመጀመሪያውን ልጅ ምናሴ ብሎ ጠራው። ምክንያቱም ዮሴፍ የተበደለውን በደል የነበረውን ቂም ሁሉ እንዲረሳ አድርጎታልና። እዚህ ላይ አስተውሉ በዚህ ምዕራፍ የመጀመሪያው ክፍል ዮሴፍ ከወይኒ ሲፈታ እንደ ተላጨና ልብሱንም እንደ ቀየረ ከዚህ ቀደም ብለን ባለፈው ትምህርታችን ውስጥ ተመልክተናል። መላጨቱ መልእክት ነበረው። ተመልከቱ ዮሴፍ ከእስር ቤት ወይም ደሞ ከወይኒ ሲፈታ ተላጭቶ ነበረ። መላጨቱ መልእክት ነበረው። ዕብራውያን በልማዳቸው ጺማቸውን ያሳድጋሉ። ዮሴፍ ግን በመላጨቱና ልብሱን በመቀየሩ አዲስ ሕይወት እንደ ጀመረ እንረዳለን ወይም ደግሞ እናስተውላለን። የቀደመውን ሕይወት አስወግዶ ወደ አዲሱ ተሸጋግሯልና ከዚያን ጊዜ አንስቶ እንደ ግብፃውያን ይለብሳል፣ እንደ ግብፃውያን ይናገራል፣ እንደ ግብፃውያንም ይኖራል። የቀደመው ሁሉ ተረስቷልና ልጁንም ማን ብሎ ጠራው? ምናሴ ብሎ ጠራው። ሁለተኛው ልጅ ኤፍሬም ይባል ነበረ። ትርጉሙም ፍሬያማ ማለት ነው። ይህንንም ስም የሰጠበት ምክንያትም እግዚአብሔር የአባቱን ቤት አስረስቶ በግብፅ ምድር ፍሬያማ ስላደረገው ነው። ምናሴ ማለት ደግሞ ማስረሻ እንደ ማለት ነው፣ ወይንም ማዘንጊያ እንደ ማለት ነው። ዮሴፍ በወጣትነቱ ጊዜ የአባቱን ቤት ኑሮ ይናፍቅ ነበረ። ያንን ሁሉ እንዲረሳ ያደረገው ያንን ሁሉ እንዲተው ያደረገው ልጅ የመጀመሪያው ምናሴ ነበርና ምን አለው? ማስረሻ ወይም ማዘንጊያ ወይም ደግሞ እ ምናሴ ሲል ሰይሞታል። ቁጥር 53 እህል የተትረፈረፈበት ዘመን አለፈና የድርቁ ዘመን መጀመሩን ከዚህ ክፍል እንመለከታለን። በዚያን ወቅት ዮሴፍ ሰላሳ ሰባት ዓመቱ ነበረ። ይህንንም በሚቀጥለው ምዕራፍ ውስጥ እንመለከተዋለን። ከቁጥር 54 እስከ ቁጥር 55 ያለውን ደግሞ ተመልከቱ። ዮሴፍ ዓለምን ሁሉ የሚመግብ እንጀራ በእጁ ይዞ ነበር። ክርስቶስ ግን በመጣ ጊዜ እኔ የሕይወት እንጀራ ነኝ ሲል መሰከረ። ቁጥር 56ና 57ን አንብበን ትምህርታችንን ከዚህ ከወሪ ዘፍጥረት ምዕራፍ 41 እንደመድባለን። ቁጥር 56ና 57 በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ። በምድር ሁሉ ራብ እጅግ ጸንቶ ነበርና ይላል። ከዚህ ክፍል እንደምንረዳው እንግዲህ ወገኖቼ በወቅቱ የነበረው ድርቅ ዓለም አቀፋዊ መሆኑን ነው። እግዚአብሔር ዮሴፍን እንዳከበረው እንዳገነነው፣ እኔና እናንተን በፊቱ በትሕትናና እኖ በትሑት ልብ ብንመላለስ፣ አዎ እግዚአብሔር ያከብረናል፣ ያገነናል። ስሙ ለዘላለም እየተመሰገነ ይሁን። ደግሞ ከምዕራፍ አርባ ሁለት አስተማሪው መንፈስ ቅዱስ የሚያስተምረንን አንድ ላይ እንመለከታለን። እግዚአብሔር ዮሴፍን በአስደናቂ መልኩ ይጠቀምበት ጀምሯል። በተለይም በድርቁ ዘመን ያዕቆብን ቤተሰብ ያተረፈው ልብ በሉ፣ ያዕቆብን ቤተሰብ ያተረፈው የዮሴፍ በግብፅ መገኘት ነው። ሁኔታዎች ሁሉ አስፈሪ አስደንጋጭና ተስፋ አስቆራጭ በነበሩበት ጊዜያት ሁሉ የዮሴፍ ሕይወት በእምነትና በተስፋ የተሞላ ነበረ። አዎ ዮሴፍ ወደ ግብፅ የወረደበትን ምክንያት ስናስተውን የያዕቆብንም ቤተሰብ መርሳት የለብንም። ዝናብን በመጠበቅ ደመናን አይከታተልም ነበር ዮሴፍ። የዮሴፍ ሕይወት ከእግዚአብሔር ጸጋ የተነሣ ብዙ ልዩ ነገሮች ይታዩበታል። አስደናቂ ነገሮችም በሕይወቱ እየተከሰቱ ግብፃውያንንም እያስደነቀ እነሆ እጃቸውን ባፋቸው ላይ እስክጭኑ ድረስ እግዚአብሔር በዮሴፍ ሕይወት ድንቅን ያደርግ ነበረ። ዮሴፍ አሁን ልዩ ሥልጣን ጨብጧል። ድርቅ ዓለምን ሁሉ በመታ ጊዜ ሰዎች ሁሉ እህል ፍለጋ ወደ ግብፅ ይሄዱ ነበረ። አድማጮቼ ከዚህ በኋላ ምን ሊከሰት እንደሚችል ትገምታላችሁ ብዬ አስባለሁ። ያዕቆብም አስሩን ወንዶች ልጆቹን ለእህል ሸመታ ወደ ግብፅ ላካቸው። ራቡ ጸንቶ ነበርና በቤት ከእርሱ ጋር የቀረው ቢንያም ብቻ ነበረ። ግን ለምን ቢንያምን ወደ ግብፅ አላከውም ብላችሁ ብትጠይቁ ጥያቄያችሁ አግባብነት ያለው ነው። ምክንያቱም ያዕቆብ ቢንያምን ሊያጣ ስለማይፈልግ ብቻ በቤት አስቀርቶታል። ዮሴፍ ወንድሞቹ በመጡ ጊዜ አወቃቸው፣ እነርሱ ግን አላወቁትም። ለምን? ምክንያቱም እነርሱ እርሱን በሕይወት እናገኛለን ብሎ ስላልጠበቁ ነው። እሱ ግን ይመጣሉ ብሎ ሳይጠብቅ አልቀረም። ዮሴፍ ከተሸጠበት ጊዜ አንስቶ ብዙ ለውጦች ከዓመታት ርዝመት የተነሳ በሰውነቱ ላይ ይታያሉ። ወንድሞቹ ሲሸጡት ዮሴፍ ገና የዐሥራ ሰባት ዓመት ጎረምሳ ነበረ። ወንድሞቹ በቀላሉ ለሀያ አንድ ዓመታት አላዩትም ነበረ። ዕድሜው ገፍቷል፣ አለባበሱም ከግብፃውያን ጋር ይመሳሰል ነበረ። ያዕቆብ አስሩ ልጆቹን እንዲገዙ ወደ ግብፅ ላካቸው። ይህን ደግሞ ከኦሪት ዘፍጥረት ምዕራፍ 42 ከቁጥር አንድ እንመለከታለን። በወቅቱ በነበረው ችግር እግራ ተጋብተው ዐይን ለዐይን ይተያዩ ነበረ። ቁጥር ሁለትን እስቲ እናንብበው። እንዲህም አለ ኖስ እንዴ በግብፅ እንዲገኝ ሰምቻለሁ፣ ወደዚያ ውረዱ እንድንድንና እንዳንሞትም ከዚያ ሸምቱልን ይላቸዋል አባትየው ለልጆቹ። ይህ ክፍል እምነትን ያሳየናል የእምነት መሠረታዊ ይዘት በግልጽ ስላልገባቸው እንዴት እንደሚያምኑ አያውቁም ነበር ብዙ ሰዎች እንዴት እንደሚያምኑ አያውቁም ለዚህ ክፍል ግን ያዕቆብ የሰማውን አመነ ያመነውንም ነገር በተግባር ለመግለጽ ተነሳ የደህንነት እምነት ማለት ይህ ነው ወገኖቼ እምነት በሰሙት ነገር ላይ እርምጃ መውሰን ነው መጽሐፍ ቅዱስም እመን ብቻ ትድናል ይላል አንድ ነገር እንሰማለን፣ እርሱን እናምናለን። ያዕቆብም የቤተሰቡ ሕይወት የተረፈበትን እህል ያገኘው በዚህ መልኩ ነበረ። እኛም በክርስቶስ በማመን ብቻ የዘላለምን ሕይወት እናገኛለን። ከቁጥር ሦስት እስከ አራት ያለውን ደግሞ ተመልከቱ። ያዕቆብ በእምነት አስሩን የልያ ልጆች ወደ ግብፅ ሲልካቸው እንመለከታለን። አስሩን የያዕቆብ ልጆች ክፉ ነገር ያጋጥማቸዋልን በል ትልልቆች ናቸው። እውነቱን ለማወቅ የፈለግን እንደሆነ ግን ቢንያምን ከማጣት የባሰ ያዕቆብን የሚጐዳ ነገር የለም። ቢንያምና ዮሴፍ የራሔል ልጆች ነበሩ። ያዕቆብ ራሔልን በጣም ይወዳት እንደ ነበረ ባለፈው ትምህርታችን በስፋት ተመልክተናል። ከቁጥር ስድስት ዮሴፍና ወንድሞቹን እንመለከታለን። ዮሴፍ የወንድሞቹን መምጣት ይጠባበቅ ስለ ነበረ ከተለያዩ አቅጣጫዎች የሚመጡትን ሰዎች በትኩረት ያይ ነበር። በዚህም መሃል አስሩን ወንድሞቹን ያገኛል። እነሱም ባዩት ጊዜ በፊቱ ወድቀው ሰገዱ። ዮሴፍ ቀደም ብሎ ያየው ሕልም በእውነት በተግባር ሲፈጸም ተመለከተ። ከቁጥር ሰባት እስከ ስምንት ያለውንም እንዲሁ ተመልከቱ። በዚህ ክፍል ዮሴፍ ወንድሞቹን በቁጣ ሲያነጋግራቸው እንደ ፈተናቸውም ጥያቄዎችንም እንዳቀረበላቸው እንመለከታለን። ከቁጥር ዘጠኝ እስከ አሥራ ሦስት በዚህ ክፍል ደግሞ ዮሴፍ ማንነቱን ሳይገልጥ በተለያየ አቅጣጫ የቤተሰቡን ደህንነት ለማረጋገጥ ሲሞክር ይታያል። ሰላዮች ናችሁ አላቸው። ስለ ቤተሰቡ መሠረታዊ አመጣጥ በጠየቀ ጊዜ አስራ ሁለት መሆናቸውን ገልጠው አንደኛው ቤት መኖሩን ካሳወቁ በኋላ ሌላኛው ግን እንደሌለ ተናገሩ። እርሱ ግን ከፊታቸው ቆሞ ነበረ። የታሪኩን ሙሉ ሂደት ከክፍሉ ማንበብ ትችላላችሁ ወገኖቼ። በኋላ ከቁጥር አስራ አራት እስከ አስራ ስድስት ያለውን ተመልከቱ። ዮሴፍ ታናሹን ወንድሙን ለማግኘት ጥረት ሲያደርግ ይታያል። በዚህ ክፍል ውስጥ እነዚህ አስሩ ሰዎች ከዮሴፍ ጋር በአባት ብቻ የሚገናኙ ሲሆን ዮሴፍ ግን ከቢንያም ጋር በአባትና በእናት ይገናኙ ነበረ። ልብ በሉ ዮሴፍና ቢንያም የአንድ እናት የአንድ አባት ልጆች ነበሩ። ቁጥር አሥራ ሰባት በዚህ ክፍል ዮሴፍ አስሩን ሰዎች ሰብስቦ ሲያስር ወንድሞቹ በሙሉ ግራ ተጋብተው እንደ ነበረ እንመለከታለን። ቁጥር አሥራ ስምንት በዚህ ክፍል ደግሞ ዮሴፍ እግዚአብሔርን እንደሚፈራ አሳውቆ በወንድሞቹ ላይ ሊደርስ የሚችለውን አደጋ እንዳቀለለላቸው ተናገራቸው። በዚህ ክፍል ዮሴፍ የሚያደርገውን ሁሉ በእግዚአብሔር ስም እንደሚያደርግና በአገኘ አጋጣሚ ሁሉም እንደሚመሰክር እንረዳለን። በሚያደርጋቸው ድርጊቶች መከናወንና መሳካት ሲሆንለት እግዚአብሔርን ከማክበር ፈጽሞ አይቦዝንም ነበረ። ከቁጥር 19 እስከ 20 ያለውንም ተመልከቱ። በዚህ ክፍል ውስጥ የዮሴፍ ወንድሞች በዕድሜ ጠና ያሉ ሰዎች ስለ ነበሩ ሊደርስባቸው የሚችለውን ነገር አርቀው ይገምቱ እንደነበረ እንመለከታለን። ቢሆንም ግን እግዚአብሔርን የሚፈራ ሰው ስላገኛቸው ተጽናንቷል። ከሁሉ ይልቅ ደግሞ ዮሴፍ ታናሽ ወንድሙን የማግኘት ጉጉት እንደነበረው መገመት አያዳግትም። ቁጥር ሃያ አንድን ተመልከቱ። በዚህ ክፍል ውስጥ እነዚህ ሰዎች በዕብራይስጥ ቋንቋ ሲነጋገሩ ዮሴፍ ይሰማ እንደ ነበረ እንመለከታለን። ሲናገር ግን አስተርጓሚ እየተጠቀመ ነው ዮሴፍ ይናገር የነበረው መናገር ቋንቋውን ቢችልም። ተመልከቱ ዮሴፍ የዕብራይስጥ ቋንቋን መናገር ቢችልም ሰዎቹን ለማናዘዝ ሲል ይህን የዕብራይስጥ ቋንቋ እንደማይሰማ ሰው ሆኖ ሰዎች እንዲተረጉሙለት ያደርግ ነበረ። ቁጥር 22ን ተመልከቱ እነዚህ ሰዎች በዮሴፍ ላይ ላደረሱት አደጋ የእግዚአብሔርን ቅጣት እየተቀበሉ እንዳለ ይሰማቸው ወይም ሳይሰማቸው እንዳልቀረ ከክፍሉ እንረዳለን ከቁጥር 23 እስከ አራት ያለው ደግሞ ስምዖን ግብፅ ተይዞ ስለ መቅረቱ እንመለከታለን ወይም ደግሞ ያሳየናል በቁጥር 23ና በቁጥር 24 ስምዖን በግብፅ አገር ተይዞ ስለ መቅረቱ እንመለከታለን። አስሩ የዮሴፍ ወንድሞች ልባቸው በንስሐ ተሞልቶ ነበረ። ዮሴፍም ንስሐቸውን ይሰማ ስለ ነበረ ልቡ አዘነላቸው። ነገር ግን ወደ እነርሱ ሮጦ እያቀፈ ወንድሞቼ ከማለቱ በፊት ቢንያምን ለማግኘት አጥብቆ ይሻ ነበር። እነዚህ ሰዎች ከመካከላቸው አንድ ሰው አስቀርተው እንዲሄዱ ሲጠይቃቸው ስምዖንን ትተውት ሄዱ። ዮሴፍም በተግባሩ ልቡ ያዝን ነበረ። በተደጋጋሚ ያለክስም ስለ ነበረ ፊቱን ታጥቦ ያነጋግራቸዋል። ስምዖንን ለምን እንደ መረጡ ባላውቅም ዮሴፍ ወጣ እንዳለ ግን ስምዖንን መርጠው ጠበቁት። ቁጥር 25 ዮሴፍ ለወንድሞቹ ገንዘባቸውን ከመመለስ በተጨማሪ ለመንገድ የሚሆን ስንቅም ሰጥቷቸው እንደነበረ ከክፍሉ እንረዳለን። ዘጠኙ ወንድሞች ወደ ቤት ወይም ወደ አገር ቤት ስለመመለሳቸው ያወሳናል፣ ወይም ደግሞ ይነግረናል። ይህን እንደ እግዚአብሔር ፍርድ ቆጥረውት ነበረ። ወደ አንድ ስፍራ ሄደው ዕቃ ገዝተው የገዙበትንም ዋጋ መልሶ መቀበል የሚያስደስት መሆን ነበረበት፣ ነገር ግን በእነዚህ ሰዎች ዘንድ አስደንጋጭ ሆኖ ተገኘ። ነገሩ ሊያስደንቀን ይችላል ወገኖቼ፣ ምክንያቱም እነዚህ ሰዎች በግብፅ ብዙ መከራ አግኝቷቸው ነበርና ብሩም እንደ ስርቆት ሊቆጠር ይችላል ብለው ፈርተው ነበር። ስለዚህ ተመልሶ ሲመጡ ብሩን ለማምጣት ያለ ማንገራገር ብሩን ይዘው ወደ ቤት ዘለቁ ወይም ደግሞ ሄዱ። ከቁጥር 29 እስከ 34 ያለውን ተመልከቱ። ስምዖን በግብፅ እንደቀረ ያስታውሰናል። ቁጥር 35 በዚህ ክፍል ደግሞ እነዚህ ሰዎች ይህ ነገር ዘዴ ሳይሆን እንዳልቀረ መጠርጠራቸውን ይነግረናል። ቁጥር 36 ዮሴፍ የቀድሞ ዐይነት ሰው ሳይሆን ሕይወቱ ተለውጦ የእምነት ሰው ሆኖ ነበረ። ይህ ክፍል ይህንም በትክክል ያሳይናል። በሕይወቱም ዕለት ዕለት ያድግ ነበረ። ነገር ግን በሚሰማው ነገር ልቡ ስለራደ ተስፋ በመቁረጥ ተሞልቷል። ያዕቆብ ሕይወት እጅግ በሚወደው ልጁ በቢንያም ማንነት ተጠቅልሎ ነበረ። ከዮሴፍ ቀጥሎ ቢንያምን እጅግ ያፈቅረው የነበረው ሁለቱ ከራኤል ስለተወለዱ ነበረ። አሁን ግን ዮሴፍ ቢንያምንም አጣለው የሚል ፍርሃት ልቡን ስለያዘው ወደ ሞት እንኳን ሊሄድ እንደሚችል ያስብ ነበረ። ያዕቆብ ሕይወት ከቢንያም ጋር የጠበቀ ትስስር ነበረውና ቢንያም የያዕቆብ ቀኝ እጅና የመራመጃ በትሩ ነበረ። ያዕቆብ ስለዚህ ቢንያምን ለመላክ ፈቃደኛ አልነበረም ወደ ግብፅ አገር። ነገር ግን ወንድሙ ስምዖን በግብፅ እስር ቤት መሆኑ አሳስቦት ነበረ። እንግዲህ ምን እንላለን ወገኖቼ? እግዚአብሔር አምላካችን ብዙ ቁም ነገሮችን ከዚህ ከኦሪት ዘፍጥረት ምዕራፍ አርባ ሁለት እንድንገበይ እንድንማርም ረድቶናል። እግዚአብሔር ታላቅ ነው። በዚህች ምድር እያለን ብዙ ነገሮች በሕይወታችን ያልፋሉ። የዮሴፍን ሕይወት ተመልከቱ። ኦ ጌታ ኢየሱስ ክርስቶስ ሥራው እንዴት ድንቅ ነው! የዛሬው ትምህርታችን እዚህ ላይ ያበቃል። የምዕራፍ አርባ ሦስትን ትምህርት ይዘንላችሁ እስክንቀርብ ድረስ በጸሎታችሁ እያሰባችሁ እነሆ ይህንንም አገልግሎት ደግሞ በጉልበታችሁ በእግዚአብሔር ፊት በመንበርከክ እንድታስቡ እያሳሰብናችሁ ስንለያችሁ በዚህ ዝማሬ ነው። ጻፉልን፣ ጸልዩልን፣ ሰላም ለአጭር ጊዜ ነው የምንቆይ መሳተኞች እንግዶች ነን ከዚህች ዓለም ምንም የለን በእንግድነት ነዋሪዎች ነን በዚህች ዓለም ባዶ ሆነን በእንግድነት እኖራለን በሰማይ ነው አገራችን ደርሷል መምጫው የቤዛችን! በምድር ላይ ተንቀናል። የዓለም ጉድፍ ሆነናል፣ ለሰዎችም ማላገጫ ሞኞችንም መስለናል። በሰማይ ቤት ስርቶልናል ጌታ ኢየሱስ ግን ጥርቶናል። ካመንበት ጊዜ ልክ መዳናችን እጅግ ቀርቧል። ፊት ካለን መከራ አለ። በስደትም እንኖራለን። የሰማዩ ቤት እስክንደርስ ደርስ መስቀልን ሸከማለን። በዚች ዓለም ባይዶነን በእንግድነት እንኖራለን። በሰማይ ነው አገራችን፣ ደርሷን መምጫው የቤዛችን። በሰማይ ቤት ስርቶልና